የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ¶¶

ጠቅላይ ሚኒስትር አብይ አህመድ የቀድሞውን የህወሓት ቃል አቀባይና የትግራይ ክልል ፕሬዚዳንት አማካሪ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አድርገው ሾሙ። አሁን ያለው የኢትዮጵያ መንግስት የትግራይ ሕዝብ ድምፅ ያላገኘ መንግስት ነው። ነገር ግን ይሄ መንግስት በጉልበት የፈለገው ነገር አድርጎ የስልጣን ምንጭነቱ ህዝቡን ቀምቶ በራሱ አካሄድ

የጊዜው አስተዳደሩ ዋና ስራ ስብሰ ወይ ደግሞ ርዕሰ መስተዳድር በሚል ስም ሾመዋል። አቶ ጌታቸው ረዳን የጊዜያዊ መንግስቱ አስተዳደሩ ነው መሾማቸው። ይህንንም ውሳኔ የፌደራል መንግስቱ ተቀብሎ ማሰቡ አንድ አዎንታዊ እርምጃ ነው ብለን እንቀበላል። በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች መሪዎች አንዳንዶቹን አስተያየት ነው የሰማችሁት። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ተከታተሉ።

ሐሙስ መጋቢት 14 2015 ዓ.ም። ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግዲህ ወልዴ፣ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ኮርኔሊየስ ፍራንክሊን ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።

ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወልዴ ነኝ ጠቅላይ ሚኒስትር አብይ አህመድ የህወሓት ቃል አቀባይና የትግራይ ክልል ፕሬዚደንት አማካሪ የነበሩትን አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር አድርገው ሾመዋል የጠቅላይ ሚኒስትሩ ጽሕፈት ቤት በፌስቡክ ገጹ እንዳስታወቀው ርዕሰ መስተዳድሩ በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና

አካታች የሆነ አስተዳደር በማዋቀር የክልሉን አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ብሏል። የጠቅላይ ሚኒስትር ጽህፈት ቤቱ አክሎም በመንግሥትና በሕወሀት መካከል በፕሪቶሪያ በተደረገው የሰላም ስምምነት መሠረትና የሚኒስትሮች ምክር ቤት ባለፈው ቅዳሜ መጋቢት 92015 የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ማጽደቁን ገልጿል።

ሹመቱ የህዝብ ተወካዮች ምክር ቤት ህዝባዊ ወያኔ ሀርነት ትግራይ ህወሓት ከሽብር ዝርዝር ውስጥ እንዲነሳ ትናንት በአብላጫ ድምፅ መወሰኑን ተከትሎ የመጣ ነው። ምክር ቤቱ ትናንት ባደረገው ልዩ ስብሰባ በ61 ተቃውሞና በአምስት ድምፅ ተዓቅቦ ውሳኔውን በአብላጫ ድምፅ አድርጓል። ህወሓት ከሽብርተኝነት እንዲነሳ በቀረበው የውሳኔ ሀሳብ ላይ ከምክር ቤት አባላት ጠንካራ የተቃውሞ አስተያየቶች መሰንዘራቸውን የአሜሪካ ድምፅ ከውስጥ ምንጮች መረዳት ችሏል።

ባለፈው ጥቅምት በደቡብ አፍሪካ የተደረሰውን የሰላም ስምምነት ለማጽናት ህወሓትን ከሽብርተኝነት ማንሳት አማራጭ የሌለው ጉዳይ መሆኑ የውሳኔ ሀሳቡ በቀረበበት ወቅት ተነስቷል ብሏል። ምክር ቤቱ በፌስቡክ በለቀቀው መልእክት የአፍሪካ ህብረት በሶማሊያ ለሚገኘውና አልሸባብን በመፋለም ላይ ላለው የአገሪቱ ሰራዊት ድጋፍ ለሚሰጠው የህብረቱ ሰላም አስከባሪ ልዑክ የሚውል ዘጠና ሚሊዮን ዶላር ጠይቋል።

የህብረቱ የፖለቲካ የሰላምና የጸጥታ ኮሚሽነር የሆኑት ባንኮሌ አዴኦዬ ለዜና ሰዎች እንዳሉት ገንዘቡ የማይገኝ ከሆነ ከ19600 በላይ የሚቆጠረው ሰላም አስከባሪ ኃይል ሶማሊያን እየደገፈ ለመቆየት ይቸገራል። የተባበሩት መንግስታት ድርጅት አዲስ የአፍሪካ ህብረት የሽግግር ልዑክ እንዲቋቋም ከአንድ ዓመት በፊት መወሰኑ ይታወቃል። ይህም ከሁለት ዓመታት በኋላ የሶማሊያ ሰራዊት

የአገሪቱን ጸጥታ ለመጠበቅ ሙሉ ለሙሉ ኃላፊነቱን እስኪወስድ የሚሠራ ይሆናል ተብሏል። ልዑኩ ሥራውን በሚገባ ለማከናወን የሚያስችለውን ገንዘብ የማያገኝ ከሆነ ሶማሊያን የመጠበቅ ኃላፊነትን አልሻባብ ሊረከብ ይችላል ብለዋል ባንኮሌ። የወቅቱ የሶማሊያ መንግሥት ከዚህ በፊት የነበሩት አስተዳደሮች ያልሞከሩትንና ለአልሻባብ ጥቃት መልስ ከመስጠት ይልቅ ቡድኑ ላይ መጠነ ሰፊ ጥቃት መክፈቱንና ይህንንም ማበረታታት እንደሚያስፈልግ ባንኮሌ አክለው በመግለጻቸውን

የአሶሴትድ ፕሬስ ዘገባ አመልክቷል። አሜሪካ ለሶማሊያ የምትሰጠውን ወታደራዊ ድጋፍ በመጨመር ላይ ስትሆን ከሦስት ሳምንታት በፊት 61 ቶን የሚመዝን የጦር መሳሪያ ሞቃዲሾ ላይ ተራግፏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና የዩናይትድ ስቴትስን ሚሳኤል አውዳሚ ከደቡብ ቻይና ባህር ላይ እንዳባረረች መግለጿን አሜሪካ አስተባብላለች። በሁለቱ ኃይሎች መካከል በአካባቢው ውጥረት እንደሰፈነ ሲታወቅ

የዩናይትድ ስቴትስን ሚሳኤል አውዳሚ ከደቡብ ቻይና ባህር ላይ እንዳባረረች ዛሬ በቻይና የተሰጠው መግለጫ ሐሰት ነው ሲል የአሜሪካ ባህር ኃይል አስታውቋል። የአሜሪካውያን ሚሊየስ የተሰኘችው ሚሳኤል አውዳሚ አሁንም በደቡብ ቻይና ባህር ላይ ሥራውን በማከናወን ላይ እንደሆነችና እንዳልተባረረች አንድ የአሜሪካ ባህር ኃይል ቃል አቀባይ መግለጻቸውን አሶሴትድ ፕሬስ ዘግቧል። አሜሪካ ዓለም አቀፍ ሕግ በሚፈቅድላት ቦታ ሁሉ በሰማይ መብረርና በባሕር መቀዘፍ ትችላለች ብለዋል ቃል አቀባዩ።

የቻይናው ባህር ኃይል ቃል አቀባይ እንደቀደም ብለው በሰጡት መግለጫ ሚሊየስ የተሰኘችው የአሜሪካ ሚሳኤል አውዳሚ በመንግሥት ፍቃድ ሳይሰጣት በቻይና የውሃ ድንበር ውስጥ በመግባቷ የአየርና የባሕር ኃይላቸው ከአካባቢው አስወጥተዋታል ብለዋል። ይህ በእንዲህ እንዳለ የአሜሪካ ጦር በፊሊፒንስ የተስፋፋ መምጣቱን በብርቱ እንደሚቃወሙ የቻይና ዲፕሎማቶች ከፊሊፒንስ አቻዎቻቸው ጋር ባደረጉት ዝግ ስብሰባ አስታውቀዋል ማለታቸውን

አሶሲትድ ፕሬስ አንድ በስብሰባው የተገኙ ግን ማንነታቸውን መግለጫ ያልፈለጉ የፊሊፒንስ ባለሥልጣናን ጠቅሶ ዘግቧል። በመላው ዓለም ከእንደ አውሮፓውያን አቆጣጠር 2015 ወዲህ 119 ሺህ የሚሆኑ ሰዎች በአስለቃሽ ጋዝና በኬሚካል ሲጎዱ 2 ሺህ የሚሆኑ ደግሞ ገዳይ ባልሆነ ተተኳሽ መሣሪያ መጎዳታቸውን ትናንት የወጣ አንድ ሪፖርት ይፋ አድርጓል።

ሐኪሞች ለሰብአዊ መብትና የሲቪል ነጻነት ድርጅቶች ዓለም አቀፍ ትስስር የተሰኙት ተቋሞች ባወጡት ሪፖርት እንዳስታወቁት ጥናቱ እስካሁን ከተደረጉና ተቃዋሚ ሰልፈኞችን ለመበተን የሚውሉ መሳሪያዎችን በተመለከተ ከወጡ ጥናቶች ሁሉ ሁሉን አቀፍና ሰፊ ጥናት ነው ብለዋል። ሰልፈኞችን ለመቆጣጠር የሚውሉት መሳሪያዎች ኃይላቸው እየጨመረ መሆኑንና ከሰው አልባ አውሮፕላን ድሮን ላይ አስለቃሽ ጋዝ መተኮስ አንዱ ዘዴ እየሆነ መምጣቱን ሪፖርቱ ጠቁሟል።

ለጥናቱ የተሰበሰቡት መረጃዎች በአብዛኛው ተጎድተው ድንገተኛ ክፍል ውስጥ ከሚመጡ ሰዎች መሰብሰቡንና ሐኪሞችና የሆስፒታል ሠራተኞች መረጃውን በመሰብሰብ ረገድ እንደተባበሩ ሪፖርቱ ገልጿል። የጎማ ጥይትና እንደ አስለቃሽ ጋዝ የመሰሉ በጅምላ የሚተኮሱ መሣሪያዎች እንዲታገዱ ጥናት አድራጊዎቹ ጥሪ አድርገዋል። በቱኒዚያ ባህር ዳርቻ ፍልሰተኞችን የያዘ ጀልባ ሰጥሞ አምስት ሲሞቱ 28 የደረሱበት አልታወቀም ተብሏል።

የአደጋ ጊዜ ሠራተኞች አምስት አስከሬን ሲያወጡ አምስት ሰዎችን ማዳን ችለዋል። 28 ፍልሰተኞች ግን ማግኘት አልተቻሉም። የመብት ተሟጋች ቡድኖች ለኤኤፍፒ ዜና ወኪል እንደገለጹት ጀልባው ሊሰምጥ የቻለው ከልክ በላይ በመጫኑ ነው። ጀልባው 38 ፍልሰተኞችን ጭኖ የነበረ ሲሆን አብዛኞቹ ከአይቮሪ ኮስት የመጡ መሆናቸው ተገልጿል። ፍልሰተኞቹ ወደ አውሮፓ ለመሻገር የጣሊያን ደሴት ወደሆነችው ላምፔዱሳ በማምራት ላይ ነበሩ ተብሏል።

በዓለም አደገኛው የፍልሰተኞች የጉዞ መስመር እንደሆነ በሚነገርለት ማዕከላዊ ሜዲትሬንያን ባህር አደጋው እየበረከተ መጥቷል። 12 ሚሊዮን ሕዝብ ባላት ቱኒዚያ 21 ሺህ ስደተኞች ይገኛሉ። ፕሬዚዳንቷ ካይስ ሳይድ ከሳራ አግርጌ ካሉ አገራት የሚመጡ ስደተኞች አገሪቱ ውስጥ ወንጀልን አስፋፍተዋል፣ ቱኒዚያ ላይም አሲረዋል በማለታቸው ዘረኛ አስተሳሰብ ነው በሚል ከፍተኛ ውግዘት ገጥሟቸዋል። የፕሬዚዳንቱ ንግግር ተከትሎ ቤት አከራዮች ጥቁር አፍሪካውያኑን ሲያስወጡ

በጎዳና ላይ ለመኖር ተገድደዋል። በእነርሱ ላይ የሚፈጸሙ ወንጀሎችም በርክተዋል። በመጨረሻም አድማጮች የመረጃ እና የግለሰቦች ደህንነትን በተመለከተ ከፍተኛ ትችት የሚቀርብበት የማኅበራዊ ሚዲያ መተግበሪያ የሆነው ቲክቶክ ዋና ሥራ አስፈጻሚ መተግበሪያው ለምን መታገድ እንደሌለበት በአሜሪካ ኮንግረስ ቀርቦ አስረድተዋል።

150 ሚሊዮን አሜሪካውያን የሚጠቀሙት የቲክቶክ መተግበሪያ የመረጃ አያያዝ እና የተጠቃሚዎች ደህንነት ጉዳይ የአሜሪካ ባለሥልጣናትን አሳስቧል። በዓለም የፖለቲካ ግንኙነት ፍጥጫ ላይ የሚገኙት ቻይናና አሜሪካ መሃል ቲክቶክና ባይት ዳንስ የተባለው የቻይና እናት ኩባንያው አጣብቂኝ ውስጥ ገብተዋል። ሥራ አስፈጻሚው ሾው ዜ ቺው ከአሜሪካ ኮንግረስ አባላት ጠንከር ያሉ ጥያቄዎችን አስተናግደዋል። ኩባንያው ከቤጂንግ ጋር ጥብቅ ግንኙነት አለው በሚል

የአሜሪካ ባለሥልጣናት ለወጣት ተጠቃሚዎች ደህንነት እንዲሁም ለአገሪቱም ደህንነት አደገኛ ነው ሲሉ ይከራከራሉ። የተጠቃሚዎች የግል መረጃ የቻይና መንግሥት እጅ ይወድቃል ወይም የአገሪቱ ኮሚኒስት ፓርቲ የፕሮፓጋንዳ መጠቀሚያ ይሆናል ሲሉ አሜሪካውያኑ ይሰጋሉ። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተፈጽሟል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።

እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተከታታዮቻችን የምታደምጡት የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የአማርኛ ስርጭት ነው ሐሙስ መጋቢት 14 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ አቀናባሪያችን ደግሞ አበባየሁ ግብያውናት።

ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ እዚ ግድም ቆየት ብሎ ከሚሰሙ ቅንብሮች አንዱን ቅምሻ እናሰማችሁ። ዱባርቲን ቂባት ቶክን ፌቲ ዱባርቲን ሻቡና ቶክን ፌቲ ሴት ልጅ የፀጉር ቅባት ያስፈልጋታል፣ ሳሙና ያስፈልጋታል። የወለደች እናት ደግሞ ወተት ያስፈልጋታል። አዛውንቶችም እንዲሁ ወተት ያስፈልጋቸዋል። እኛ ግን ምንም ወተት የለንም።

አሁንም ትኩረት ሻል የተባለውን በጉጂ የተከሰተውን ድርቅ አስመልክቶ አንዲት የአካባቢው ነዋሪ የሆኑ እናት ናቸው አስተያየት ሲሰጡ የተከታተላችሁት። ሙሉ ቃለ ምልልሱ በሁለተኛው አጋማሽ ይቀርባል። ጠብቋቸው። አድማጮች፣ አሁን የዕለቱን አብይ ርዕስ እናሰማችሁ።

የአቶ ጌታቸው ረዳ ሹመትና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎች አስተያየት። ጠቅላይ ሚኒስትር አብይ አህመድ የቀድሞውን የህወሓት ቃል አቀባይና የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አድርገው ሾመዋል። ሹመቱን በተመለከተ ለአሜሪካ ድምፅ አስተያየት ከሰጡ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዳንዶቹ አጠቃላይ ሂደቱን ሲቃወሙ፣ ሌሎቹ ደግሞ ተስፋ ሰጭ ነው ብለውታል።

ሁልጌታ አጽበሃ ተከታትሎታል።

የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ዛሬ በፌስቡክ ገጹ በይፋ ባሰፈረው የሹመት ደብዳቤ ፌዴሬሽን ምክር ቤት በትግራይ ክልል ጊዜያዊ አስተዳደር እንዲቋቋም ውሳኔ በማስተላለፉ ፕሪቶሪያ ላይ በተደረሰ የሰላም ስምምነት መሠረት ደግሞ ጊዜያዊ አስተዳደር ማቋቋም በማስፈለጉ ሚኒስትሮች ምክር ቤት የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ማጽደቁ አስታውቋል። በደንቡ መሠረት ጠቅላይ ሚኒስትር አቢይ አሕመድ አቶ ጌታቸው ረዳን የትግራይ ክልል ርዕሰ መስተዳደር አድርገው መሾማቸው

ተገልጿል። በዚሁ ደብዳቤ ላይ ርዕሰ መስተዳድሩም በክልሉ የሚንቀሳቀሱ የተለያዩ የፖለቲካ ኃይሎችን ውክልና የሚያረጋግጥና አካታች የሆነ አስተዳደር በማዋቀር የክልሉ አስፈጻሚ አካል የመምራትና የማስተባበር ኃላፊነት ተጥሎባቸዋል ብሏል። የሰሜን ኢትዮጵያ ጦርነት በተጀመረበትና የሰላም ስምምነት እስከሚያበቃበት ጊዜ ድረስ ዶክተር ደብረ ጽዮን ገብረ ሚካኤል ክልሉን በፕሬዝደንትነት ሲመሩ የነበረ ሲሆን መጋቢት ስምንት ቀን ሁለት ሺህ አስራ አምስት

ቀባይ አቶ ጌታቸው ረዳ በትግራይ ክልል በመቋቋም ላይ የሚገኘው የክልሉን ጊዜያዊ አስተዳደር በፕሬዝደንትነት እንዲመሩ

ከህወሀት በኩል መታጨታቸው መዘገባችን ይታወሳል። ሹመቱ በተመለከተ ለአሜሪካ ድምፅ አስተያየት የሰጡም የሳልሳይ ወያነ ትግራይ የአደረጃጀትና የአቅም ግንባታ ኃላፊ አቶ አብልሎ መለስ የዛሬው ሹመት ባለፉት ሁለት ዓመታት በተለይ ከፕሪቶሪያው ስምምነት በኋላ ያለው የትግራይ የፖለቲካ ሂደት ስህተትና ሽንፈት ማሳያ ነው ብለው እንደሚያምኑ ተናግረዋል። የህዝቦች የራስን ማስተዳደር መብት ነጥቆ ለሌላ አካል መስጠቱ ማሳያ ነው ብለዋል። በዋናነት

ደረገ ያለው በትንሹ ህወሀት በሚመካበት ህገ መንግስታዊ ኦርደር መልሽ ያለው ብሎ በሚመካበት እንኳን ቢሆን ህዝብ የስልጣን ባለቤት መሆኑን ቀርቶ ህዝባዊ ውክልና እንኳን በሌለበት የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስት የትግራይ ህዝብ ድምፅ ያላገኘ መንግስት ነው። ነገር ግን ይሄ መንግስት በጉልበት የፈለገውን ጋራ አድርጎ የስልጣን ምንጭነቱ ህዝቡን ቀምቶ በራሱ አካሄድ

የጊዜ አስተዳደሩ ዋና ስራ አስፈጻሚ ወይ ደግሞ ርዕሰ መስተዳደር በሚል ስም ሾመዋል። ስለዚህ በዋናነት እኛ ከምናስበው ፖለቲካው ፕሮግራም አንጻርም ህዝብ ላዕላዊ የሆነ የስልጣን ባለቤት የማድረግን ትግል አሁንም ረዥም ርቀት መጓዝ እንደሚጠይቅ ያሳየናል። እንደ ኢቨንት ካየነው የሰው ለውጥ ተደርገዋል። በዋናነት እንደ ቲም ወይ ደግሞ እንደ ቡድን ካየነው በትግራይ ውስጥ የትግራይ ፖለቲካው ጉዞ የስህተት ጉዞ እንዲሆን ካደረጉት ሰዎች አንዱ ነው። ነገር ግን በተጨባጭ

አሁን ምን ነገር ይዞ ይመጣል የሚለውን ነገር አይቶ ነው።

ሀሳብ ለመስጠት የሚመች በጊዜያዊ አስተዳደሩ ለመሳተፍ የወሰነ ብቸኛ ተቃዋሚ ፓርቲ የባይቶና ሊቀመንበር ዶክተር ጸጋ ዛብ ካሱም ከፕሪቶሪያው ስምምነት በኋላ ቶሎ እንዲመሰረት ሕዝብ ይጠይቀው የነበረ ጊዜያዊ አስተዳደር እውን እንዲሆን ትልቅ እርምጃ ነው ሲሉ ለአሜሪካ ድምፅ አስተያየታቸው ሰጥተዋል። የአቶ ጌታቸው ሹመት ጊዜያዊ አስተዳደሩ ስራ እንደሚጀምር ማሳያ መሆኑ የጠቆሙት ዶክተር ጸጋ ዛብ በዚህም በክልሉ ያለው የመንግስት ሰራተኛ ደሞዝ እንዲያገኝና ሕጻናትም ቶሎ ወደ

ትምህርት ገበታን እንዲመለሱ የሚያደርግ ነው ብለዋል። አቶ ቤተቻ ረዳን የጊዜያዊ መንግስቱ አስተዳደር ሆነው መሸማቸው ይህንንም ውሳኔ የፌዴራል መንግስቱ ተቀብሎ ማስበቡ አንድ አዎንታዊ እርምጃ ነው ብለን እንቀበላል። ህዝባችን ፈልገው ለረጅም ጊዜ የተመኘው የነበረውን የሰላም ሁኔታን ወደ መሬት ወርዶ እንዲያሳጥመው ህዝቡ የመንግስት ሰራተኛው ደግሞ እንዲከፈል

የፋይናንስ ሴክተሮች እንዲፈቱ በአጠቃላይ በትግራይ ላይ ተጥሎ የነበሩት የኢኮኖሚ ማዕቀቦች ተፈተው ሰላማዊ ኑሮ እንዲኖር የተፈናቀሉ በወገኖቻችን ወደ ቀያቸው የሚመለሱበት ልጆቻችን ከትምህርት ካቋረጡ አሁን ኦልሞስት አራት ዓመት የሆናቸዋል የኮሮናውን ስንጨምር በዚህ ልጆቻችንም ወደ ትምህርት ገበታ የሚመለሱበትን እድል ስለሚያመቻች በአጠቃላይ አዎንታዊ ትልቅ እርምጃ ነው ብለን ነው የምናየው።

ጊዜያዊ አስተዳደሩ የማዋቀር ሂደት አካታችና ዲሞክራሲያዊ አልነበረም ያሉት ዶክተር ጸጋዛብ ሆኖም እንደ ፓርቲ በአስተዳደሩ በመሳተፍ የህዝብ ጥቅም ማስከበርና ፖለቲካዊ ትግል ማጠናከር ይሻልናል ብሎ ፓርቲያቸው አምኖ እንደሚሳተፍ ገልጸዋል። የትግራይ ነጻነት ፓርቲ የህዝብ ግንኙነት ኃላፊ ዶክተር ደጀን መዝገበ በፕሪቶሪያው ስምምነት መሰረት የትግራይ መንግስት ፈርሷል ተብለዋል። እንዲሁም ስምምነቱ የትግራይ ራስን በራስ የማስተዳደር መብት አሳልፎ የሚሰጥ ነው ብለዋል። በስምምነቱ መሰረት ግን የፌ

ፌዴራሉ መንግስት የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር መሾም ህጋዊ ያደርገዋል ሲሉ ገልጸዋል። የአቶ ጌታቸው ረዳ ሹመት በሚያሳይ ደብዳቤ በክልሉ የተለያዩ ፖለቲካዊ ኃይሎች ውክልና የሚያረጋግጥ አካታች ጊዜያዊ አስተዳደር ይመሰረታል የሚላለበት፣ ይህ ተግባራዊ የሚሆን ከሆነ ደግሞ ተስፋ ሰጪ ያደርገዋል ብለዋል። የትፔሌፍን ፕሮግራምና አላማ የሚያስቀጥል ከሆነ ያን ነገር

እየተቃወምን መጥተናል። በዚያ አስተሳሰብ፣ በዚያ ስትራቴጂ፣ በዚያ ፖለቲካ ኦሪንቴሽን ጠፍተናል፣ ትግራይ ጠፍታለች። ስለዚህ የአስተሳሰብ ሊመራን አይገባም የሚል አቋም ነው ያለን። ስለዚህ አቶ ጌታቸው መሾም ብቻ ሳይሆን አቶ ጌታቸው የጊዜያዊ አስተዳደሩ ፈጻሚ አካል እንዲያቋቁም እድል የሚሰጥ ነው ደብዳቤው። ስለዚህ አሁን በአቶ ጌታቸው አካሄድ ላይ ይወሰናል ማለት ነው። አቶ ጌታቸው ወይ ህወሓት ሆኖ ደርቆ ይቀራል ህወሓት ህወሓት ይላል፣

ወይ ደግሞ አካታች የሆነ ጊዜያዊ አስተዳደር ማቋቋም እንዳለበት ደብዳቤው ወይም ሹመቱ የሚያሳይ ነገር አለውና ስለ እስካሁን የነበረ ስንቃወመው የነበረ አካሄድ አስተካክሎ ሁሉንም ያቀፈ አካታች የሆነ ጊዜያዊ አስተዳደር በትግራይ እንዲመሰረት ካደረገ ያ ስንጠብቀው የነበረ ነገር እያደረገ ነው ማለት ነው። የሚያደርግልናል ማለት ነው። ስለዚህ ሁሉንም የሚያቅፍ

ጊዜያዊ አስተዳደር ለመትከል እድል ሰጥቶታል። በትግራይ ክልል ጊዜያዊ አስተዳደር ለማቋቋም በክልሉ ከህወሀት ከትግራይ ኃይሎችና ምሁራን ዘጠኝ አባላት ያሉበት ኮሚቴ ባለፈው ወር ተዋቅሮ ነበር። በዚህም ኮሚቴው የጊዜያዊ አስተዳደሩ ልኡክና ካቢኔው ምን እንደሚመስል መነሻ ሀሳብ በማቅረብ በመቀለ ከተማ አስተዳደሩ ለማቋቋም ውይይት ተካሂዱ ነበር። በኮንፈረንሱ ጊዜያዊ አስተዳደሩ ከህወሀት ከትግራይ ኃይሎች ከተቃዋሚ ፓርቲዎችና ከምሁራን እንዲዋቀር፣ የአስተዳደሩ ርዕሰ መስተዳድርም ከህወሀት እንዲሆን ተወሰነ።

በዚህ ጊዜው አስተዳደር የስልጣን ክፍል የተካተቱ ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ስልጣኑን እንደማይቀበሉ በጊዜው አስታውቋል። ባይቶና ፓርቲ ደግሞ በጊዜው አስተዳደሩ እንደሚሳተፍ ገልጿል። በዚህ ጊዜው አስተዳደር የሚሳተፉ ፓርቲዎች ተቋማት የሚወክሏቸው ሰዎች መርጠዋል። ህወሀትም የአስተዳደሩ ፕሬዚደንት እንዲሆኑ ለአቶ ጌታቸው ረዳ በእጩነት አቀረበ። በጉዳዩ ከፌዴራሉ መንግስት ጋር ውይይት በማካሄድ ወደ ተግባር እንደሚገባ ከዚህ በፊት የጊዜው አስተዳደር ኮሚቴ አመራሮቹ ገልጸው ነበር። የጠቅላይ ሚኒስትር አብይ አህመድ ጽፈት ቤት

ዛሬ ይፋ ያደረገው የአቶ ጌታቸው ረዳ ሹመት የህዝብ ተወካዮች ምክር ቤት ህዝባዊ ወያነ ሓርነት ትግራይ ህወሓት ከሽብር ዝርዝር ውስጥ እንዲነሳ ትናንት በአብላጫ ድምፅ መወሰኑን ተከትሎ የመጣ ነው። ህወሓት ከሽብርተኝነት እንዲነሳ በቀረበው ውሳኔ ሀሳብ ላይ ከምክር ቤት አባላት ጠንካራ ተቃውሞና አስተያየቶች መሰንዘራቸው የአሜሪካ ድምፅ ከውስጥ ምንጮች ለመረዳት ተችሏል። ህወሓት ቀድሞውንም በአሸባሪነት መፈረጅ አልነበረበትም ያሉት የፓርቲው የአደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን

የትናንቱ የፓርላማው ውሳኔ ለትግራይ ክልል ህዝብና ለፓርቲው በነጻነት መንቀሳቀስ ፋይዳ አለው ሲሉ ውሳኔው አድንቀው ነበር። የአማራ ብሔራዊ ንቅናቄ አብን የፓርላማ አባል ዶክተር ደሳለኝ ጫኔ በበኩላቸው ህወሀት በሽብርተኝነት መፈረጅ ከነበረበት ጊዜ ዘግይቶ መፈረጁ ጠቅሰው ትናንት የተላለፈው ውሳኔ ወቅቱ ያልጠበቀ ነው ሲሉ አጥብቀው መቃወማቸው ትናንት መዘገባችን አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።

አመሰግናለሁ ሙሉጌታ። ክብራትና ክቡራን አድማጮች ተከታዩም ተዛማጅ ርዕስ ነው። የህዝብ ተወካዮች ምክር ቤት በመቶ ሺዎች የተቆጠሩ ዜጎች ለተገደሉበት ግጭት ማብቂያ ያበጀው የሰላም ስምምነት ከተፈረመ አራት ወራት በኋላ ህዝባዊ ወያኔ ሐርነት ትግራይ ህወሓትን በሽብር ከተፈረጁ ቡድኖች ዝርዝር ውስጥ መሰረዙን ተንተርሶ አሶሲትድ ፕሬስ ያጠናቀረው ዘገባ ነው፣ እንደሚከተለው አቀርበዋለሁ።

በኢትዮጵያ ፓርላማ ትላንት ረቡዕ ያሳለፈው ውሳኔ የተሰማው በፌዴራሉና በትግራይ ክልል ባለሥልጣናት መካከል ያለውን ግንኙነት በማሻሻል የክልሉን ጊዜያዊ መንግስት ለመመስረት በተቃረቡበት ወቅት ነው። ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን የዘመን አቆጣጠር በ2018 ዓ ምት ወደ ሥልጣን ከመምጣታቸው አስቀድሞ በነበሩት ሦስት አስርት ዓመታት ውስጥ ህወሓት የኢትዮጵያን ፖለቲካ ተቆጣጥሮ መቆየቱ ይታወሳል።

ጥቅምት 2013 መገባደጃ ላይ የትግራዩ ግጭት መጀመሩን የአሶሲትድ ፕሬስ ዘገባ አውስቷል። አሶሲትድ ፕሬስ መንግስታዊውን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ጠቅሶ እንደዘገበውም ከ547ቱ የኢትዮጵያ ፓርላማ አባላት አብዛኞቹ ህወሓት ከአሸባሪነት መዝገብ ይሰረዝ ለሚለው የይሁንታ ድምፅ ሲሰጡ 61ዱ ተቃውመው አምስቱ ደግሞ የተአቅበው ድምፅ አሰምተዋል። የሰላም ሚኒስትሩ ባለስልጣናት አቶ ታየም ይህን አስመልክተው ሲናገሩ

ሁለቱ ወገኖች በንግግር ላይ ትኩረት ማድረጋቸው እንደ ሀገር ለሁላችንም ወደፊት የሚያስኬደን ብቸኛ እና ብዙም ዋጋ የማያስከፍል መንገድ ነው ብለውታል። ማይት ኢቭን ቲንክ ት ዲፈረንስስ ሰች አዝ አውርስ

አር በመሀላችን ያሉት ልዩነቶች የማይታረቁ ናቸው ብለን እናስብ ይሆናል። ይሁን እንጂ የጋራ መፍትሄ ለማበጀት ጠበቅ አድርገንና በሀቅ ልንሟገትባቸው ድፍረቱ ሊኖረን ይገባል። ብቸኛውና ብዙም ዋጋ የማያስከፍለው ወደፊት የሚያራምደው መንገድ በተግባር እንዳሳየ ነው በጠረጴዛ ዙሪያ መነጋገር መቀጠል ነው። የኢትዮጵያ መንግስት በትግራይ የሚገኘውን የፌዴራል ኃይል ጦር ሰፈር በማጥቃት ለጦርነቱ መቀስቀስ

ህወሀትን ተጠያቂ ሲያደርግ ህወሀት በበኩሉ ቀድሞ ለማጥቃት እየተዘጋጀ ነበር ሲል የፌዴራል መንግስቱን መወንጀሉ ይታወሳል። ፓርላማው ህወሀትን ከአሸባሪ ድርጅትነት ዝርዝር ለመሰረዝ የወሰደው እርምጃ ከሰላም ስምምነቱ ወይም ግጭቱን ለማቆም ከተደረሰው ስምምነት

እንዲገኙ ከሚጠበቁ ጉዳዮች አንዱና ትልቁ እመርታ መሆኑ ግልጽ ነው። በጊዜያዊው የክልሉ አስተዳደር ውስጥ በህጋዊ መልኩ እንዲሳተፍ ያስችለዋል። ይከተላል ብለን በምንጠብቀው ክልላዊ ምርጫም እንዲሳተፍና ይበልጥ ልባዊ ንግግሮችን ማድረግ ያስችላል። በተጨማሪም ለህወሀት፣ ለትግራይ ተዋጊዎች፣ ለህወሀት መሪዎችና አዛዦች እንዲሁም ታጋዮች ደህንነት ዋስትና ተስፋ እንዲኖር ያግዛል።

ባለፈው የጥቅምት ወር መገባደጃ የተፈረመው የሰላም ስምምነት ቁጥሩ ከአምስት ሚሊዮን በላይ ለሚሆነው የክልሉ ህዝብ ተቋርጠው የነበሩ የኮሚኒኬሽን፣ የባንክና ሌሎች መሠረታዊ አገልግሎቶች እንዲቀጥሉ አድርጓል። ኢትዮጵያ አሁን ግጭቱ ያስከተለውን ውድመት መልሶ ለመገንባት የ20 ቢሊዮን ዶላር ወጪ የሚጠይቅ ስራ ይጠብቃታል ተብሏል።

በዓለም አቀፍ የዴሞክራሲና የምርጫ ጉዳዩ ተቋም ከፍተኛ አማካሪው ዶክተር አደም ካሴ ትላንቱን የኢትዮጵያ ፓርላማ እርምጃ ወሳኝ ምዕራፍ ብለውታል። ሊደረስባቸው የሚገቡ ሌሎች ብዙ ስራዎች መኖራቸውንም አውስተዋል።

አሁንም በሂደት ላይ ነው። እንደምታውቁት ከሽብርተኝነት ዝርዝር የማውጣቱ እርምጃ ወሳኝ ምዕራፍ ነው። ሆኖም አሁንም ገና ሊደረስባቸው የሚገቡ ሌሎች ብዙ ምዕራፎች አሉ። ከዚህ አንጻር አላማውን ለማሳካት የሰላም ስምምነቱ እንዲጎለብቱ በሚያግዛቸው ተቋማት ዙሪያ መስራታችንን እንቀጥላለን። ደግሞም የተወሰነ ትዕግስትም ሊኖረን ይገባል። በተለይም ደግሞ ነገ

ነገሮች እየተካሄዱ ያሉበት አቅጣጫ ስምምነቱ በሙሉ ወደሚተገበርበት እስከሆነ ድረስ የተሀድሶ ሂደቱን ዳግም ማንቀሳቀስ ለማስፈለጉ የተናገሩት ደግሞ የደህንነት ጉዳዮች አጥኚው ዶክተር ሰሚር ዩሱፍ ናቸው።

በሀገሪቱ ያለውን የፖለቲካ ተሃድሶ ሂደት በአዲስ ኃይል እንዲንቀሳቀስ ማድረግ ወይም ማነቃቃት አለብን። እንደ አውሮፓውያን አቆጣጠር በ2018 የታየው በጣም አስደናቂ ነበር፣ ነገር ግን አሁን በመጠኑ ደብዝዟል። ስለሆነም ዳግም ወደዚያ የተሃድሶ ሂደት ተመልሰን ኢትዮጵያን ወደ ሀዲዷ ለመመለስ መሞከር ያለብን ጊዜ አሁን ነው። የዲሞክራሲያዊ ስርዓት ግንባታ ሂደቱንም እንዲሁ። ምክንያቱም እንደምታውቁት ፖለቲካችን ላይ

ማሻሻያ ማድረግ የአንዳንድ ችግሮቻችንን መንስኤዎች ለመፍታት ዘለቄታ ይኖረዋል። በያዝነው ሳምንት መጀመሪያ ላይ ዩናይትድ ስቴትስ በግጭቱ ውስጥ ያሉ ሁሉም ወገኖች የጦር ወንጀልና በሰብህና ላይ የተነጣጠረ ወንጀል መፈጸማቸውን አረጋግጫለሁ ማለቷ ይታወሳል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ የዩናይትድ ስቴትሱን መግለጫ የፈቀዱትን መርጦ የተደረገ ያልተገባና ነገሮችን የሚያባብስ ሲል መተቸቱ ይታወሳል።

ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ርዕስ ከተያያዥ ጉዳዮች ጋር የሚያቆየን ነው። የኢዜማ የሕወሓትን ከሽብርተኝነት መሰረዝ አጥብቆ እንደሚቃወም ገለጠ ይላል። የሰላም ስምምነቱ ሳይተገበር ሕወሓትን ከሽብርተኝነት መሰረዝ ዳግም የሀገር ስጋት የሚሆንበትን እድል እንደ መስጠት የሚቆጠር ነው ሲል ነው ኢዜማ ተቃውሞውን ያሰማው።

ፓርቲው ዛሬ ባወጣው መግለጫ ህወሓትን ከሽብርተኝነት መዝገብ እንዲሰረዝ መወሰኑ ታሪክ ይቅር የማይለው ፍርደ ገምድልነት ነው ብሎታል። የዜማ ምክትል መሪ የኪነ ህንፃ ባለሙያው ዮሐንስ መኮንን ለአሜሪካ ድምፅ በሰጡት አስተያየት ከሰላም ስምምነቱ ባፈነገጠ መልኩ ህወሓት ከሽብርተኝነት በመሰረዙ ሊከሰት ለሚችለው ችግር ገዢው ፓርቲና መንግስት ኃላፊነቱን ይወስዳሉ ነው ያሉት። የአማራ ብሔራዊ ንቅናቄ አብንም እንዲሁ

ውሳኔውን በመቃወም መግለጫ አውጥቷል። ህወሀትን ከሽብርተኝነት ለመሰረስ ትላንት በተካሄደው ተወካዮች ምክር ቤት ስብሰባ ላይ የተለያዩ ተቃውሞዎች የተሰነዘሩ ሲሆን አምባሳደር ሬድዋን ሁሴን በሰጡት ምላሽ ህወሀትን ከሽብርተኝነት የመሰረስ ተግባር የሰላም ስምምነቱ አካል መሆኑንና ህወሀትም ለዚህ የሚያበቃውን እርምጃ እየወሰደ ነው ብለዋል። ኬኔዲ አባተን

ህወሀት ከሽብርተኝነት ዝርዝር እንዲነሳ የህዝብ ተወካዮች ምክር ቤት ትናንት መጋቢት 13 ያሳለፈው ውሳኔ ከተለያዩ ተቃዋሚ ፖለቲካ ፓርቲዎች ተቃውሞ እየገጠመው ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ባወጣው መግለጫ የህወሀት ከሽብርተኝነት መሰረዝ ዘላቂ ሰላምን እፎይታንና ቅቡልነትን የሚያመጣ አይደለም ሲል ውሳኔውን በጽኑ እንደሚቃወም አስታውቋል። ስለ መግለጫው ማብራሪያ የሰጡን የኢዜማ ምክትል መሪ አርኪቴክት ዮሐንስ መኮንን ህወሀት ከሽብርተኝነት እንዲነሳ ምክር ቤቱ በአብላጫ ድምጽ ያሳለ

ያሳለፈውን ውሳኔ የተቃወሙበትን ምክንያት አስረድተዋል። የህወሀት ከሽብርተኝነት መዝገብ ላይ የተነሳበት መንገድ በዋነኛነት መርህን የጣሰ ነው ከሚል እምነት ነው የሚነሳው። የፕሪቶሪያው ስምምነት እንደተገለጸው በሁለቱም ተባባይ ወገኖች ወይም ተደራዳሪ ወገኖች ያስቀመጣቸው ግዴታዎች ነበሩ። ከዚህ አንጻር በኢትዮጵያ መንግስት በኩል አብዛኛው ግዴታዎቹን እንደተወጣ እናውቃለን። ለምሳሌ

ያለ ገደብ እርዳታ እንዲገባ የታጠቁ ኃይሎች ከዛ አካባቢ እንዲወጡ ወይንም ሌሎች አካላት በሙሉ የጦርነቱ ተዋንያን የነበሩ እየወጡ የመከላከያ ሰራዊት የሀገሪቱ መከላከያ ሰራዊት አካባቢውን እንዲቆጣጠር የተደረገው ስምምነት በአብዛኛው በመንግስት በኩል ከግማሽ መንገድ በላይ እንዲሄደ እናውቃለን። ይሁን እንጂ በዛኛው ወገን በኩል በተለይ በህወሓት

በአንድ ወር ውስጥ ሙሉ ትጥቅ እንዲፈታ ከባድ ሆነ ቀላል መሳሪያዎችን በሙሉ ትጥቁን እንዲፈታና በሀይል ይዟቸው የቆዩ አካባቢዎችን በሙሉ ለመከላከያ ሰራዊት እንዲያስረክብ ውል መግባቱ ይታወቃል። ይሄንን የምናረጋግጥበት መንገድ አልነበረም። ለምሳሌ የህዝብ ተወካዮች ምክር ቤት ይህ መፈጸማቸውን መጠየቅ ነበረበት። አባላቶቻችን ይህንን መጠየቅ ነበረባቸው፣ የተወካዮች ምክር ቤት አባላት። ይሄ ባልሆነበት ሁኔታ ከሽብርተኝነት መዝገብ ላይ መፋቅ ምናልባት ሀገራችንን ሌላ

ሌላ ዙር ቀውስ ውስጥ እንዳያስገባት ከመስጋት የሚመነጭ ነው እንጂ በዋነኛነት የፖለቲካ ልዩነቶች በውይይትና በድርድር መፈታት አለባቸው የሚለው እምነታችንን ቀይረን አይደለም።

ኢዜማ በተወካዮች ምክር ቤት አባል ካላቸው ፓርቲዎች መካከል አንዱ ሲሆን በትናንቱ የምክር ቤቱ ልዩ ስብሰባ ላይ የፓርቲው አባላት ህወሀትን ከሽብርተኝነት ዝርዝር የመሰረዝ የውሳኔ ሀሳብ በመቃወም መሞገታቸውንም አርክቴክት ዮሐንስ ተናግረዋል። በቀጣይነት ሊፈጠሩ ለሚችሉ ችግሮች መንግስት ኃላፊነቱን ይወስዳል ሲሉም ነው የገለጹት። ተቃውሟቸውን ካሰሙ ተቃዋሚ የፖለቲካ ፓርቲዎች መካከል አንዱ የሆነው የአማራ ብሔራዊ ንቅናቄ አብንም ዛሬ ባወጣው መግለጫ ህወሀት ትጥቅ ባልፈታበትና

የፕሪቶሪያውን የሰላም ስምምነት አንቀጽ ሰባት አንድ በመጣስ በተለያዩ አካባቢዎች አዲስ የታጣቂዎች ምልመላ ስልጠናና የጦርነት ዝግጅት እያደረገ ባለበት ሁኔታ ቡድኑን ከሽብርተኝነት መዝገብ መሰረዝ ኃላፊነት የጎደለው ውሳኔ ነው ሲል ተቃውሞውን ገልጿል። ከአብን የተወካዮች ምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ለአሜሪካ ድምጽ በሰጡት አስተያየት ህወሀት ከሽብርተኝነት መሰረዙ ራሱን ለሌላ ጥቃት እንዲያዘጋጅ ተጨማሪ አቅም የሚፈጥርለት ነው በማለት ውሳኔውን

ወቅቱን ያልጠበቀና ና ታሪካዊ ስህተት ሲሉ መተቸታቸውን ትናንት መዘገባችን ይታወሳል። ከህወሓት ወገን አስተያየታቸውን የሰጡን የፓርቲው አደረጃጀት ዘርፍ ኃላፊ አቶ ተወልደ ገብረ ጻድቃን በበኩላቸው ፓርቲያቸው ከአሸባሪ ድርጅቶች ስም ዝርዝር መውጣቱ በህዝቡ ላይ ይደርስ ነበረ ያሉት በደል እንዲቃለልና ና ህዝቡ እንዲካስ የሚያስችል ስለመሆኑ እንዲሁም ፓርቲው ፖለቲካዊ እንቅስቃሴውን ያለገደብ ገደብ እንዲፈጽም የሚያግዝ እንደሆነ መግለጻቸውንም በትናንቱ ዘገባችን አካተናል። ትናንት በተካሄደው የ

ተወካዮች ምክር ቤት ልዩ ስብሰባ ላይ በአንድ በኩል የገዢው ፓርቲ ብልጽግና አባላትን ጨምሮ የተለያዩ የምክር ቤቱ አባላት ህውሀትን ከሽብርተኝነት ለማንሳት አሁን ጊዜው አይደለም በማለት ተቃውሞ ሲሰነዝሩ፣ በሌላ በኩል ደግሞ ፓርቲው ከሽብርተኝነት መነሳቱ ለአገሪቱ ጠቃሚ መሆኑን በመግለጽ አስተያየታቸውን የሰጡ አሉ። የጠቅላይ ሚኒስትር አብይ አህመድ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ከምክር ቤቱ አባላት ለተነሱ ጥያቄዎች ማብራሪያ በሰጡበት ወቅት ህውሀት በሰላም ስምምነቱ

መሰረት የተለያዩ እርምጃዎችን እየወሰደ መሆኑን ከሽብርተኝነት ለመሰረዙ በምክንያትነት ጠቅሰዋል። የፍረጃው መነሳት ጉዳይ የሰላም ስምምነቱ ማሳረጊያ ማብሰሪያ አይደለም። የሰላም ስምምነቱ አንድ አካልና እሱን ማስፈጸሚያም ያምጀምርም ስለዚህ የሰላም ስምምነቱን ደግፌ ነበር የሚል ሰው ይህን ፍረጃ መደገፍ አለበት ማለት ነው። ምክንያቱም የእሱ አንድ አካል ስለሆነ እሱን ማሳካያ መሳሪያ ስለሆነ

ምርጫ ቦርድ ወረቀት አዳይ ነው፣ ሌላ ምንም ስራ የለውም፣ ካሉበት ወጥቶ ምርጫ ቦርድ ይመራው ምርጫ እናካሄዳለን ብለዋል። በስድስት ወር ይሁን በአንድ አመት ይሁን በአራት ወር ይሁን አብረን እናየዋለን። እኛ በምንሰጠው ደግሞ የተሻለ ነገር ነው እሱ ሊመጣ የሚችለው። ቀጥሎ ያለው ላይ የትግራይ አስተዳደር ምን መሰረተው እኛ ነን ትግራይ ለራሱ ብቻ ነው ማድረግ የሚችለው ከሚልበት ወጥቶ ኢንክሉሲቭ ታደርጋለህ ታካትታለህ ተብሏል፣ አካትቷል

ከዚህ ፊት ቴሌፍ ያባራቸው በርጅ ያደረጋቸው አንጃ የነበሩ ሰዎች አሉበት፣ ነጻ ምሁራን አሉበት፣ በራሱ ቴሌፍ ወጣቶች አሉበት። ያቀረቡት እጩ ነው። እኛን እንመርጥላችኋለና እኛን እንመርጣችኋለን ከምልበት ተወልቶ የገለብ ቢሆን የተሻለ ያቀራርበን ይሆናል እና ፌዴራል መንግስት ተቀብሎ ፕራይሚኒስትሩ ተቀብሎ በያዝ አድጎልን ብለውን የላኩት ከዚህ በላይ ታዲያ መተማመን ምንድን ያለ

መከላከያ ሰራዊት የሚባል ነገር ነጻነትን ታሳቢ አድርጎ የሚደረግ ስም ስለሆነ እሱን መውረድ አለባቸው ተብለው ታጣቂ ብቻ ነን ብለው ፈርመዋል። መከላከያ ሰራዊት መቀሌን ጨምሮ የትኛም ቦታ ላይ ይሰፍራሉ። ከባድ መሳሪያዎችን መውሰድ የተቻለውን ያክል ወስደዋል።

በኢትዮጵያ መንግስትና በህወሀት መካከል ጥቅምት 23 2015 ዓ.ም በደቡብ አፍሪካ በተደረሰው የሰላም ስምምነት አንቀጽ 7 ላይ ህወሀት በተወካዮች ምክር ቤት ከተወሰነበት የሽብርተኝነት ፍረጃ እንዲነሳ የፌዴራሉ መንግስት ኃላፊነቱን እንዲወጣ ይደነግጋል። የህዝብ ተወካዮች ምክር ቤትም ትናንት ባደረገው ልዩ ስብሰባ በ61 ተቃውሞና በአምስት ድምፀ ታቅቦ በአብላጫ ድምፅ ህወሀት ከሽብር ዝርዝር ውስጥ እንዲነሳ ወስኗል። ውሳኔውን ተከትሎ በዛሬው ዕለት ደግሞ ጠቅላይ ሚኒስትር አብይ አህመድ

አቶ ጌታቸው ረዳን የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር አድርገው መሾማቸው ታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ ክቡራትና ክቡራን አድማጮቻችን ተከታዩ የመጽሔ ርዕስ ደግሞ ወደ ደብረ ብርሃን ይወስደናል በደብረ ብርሃን ከተማ የሰፈሩ ተፈናቃዮች እርዳታ አላገኘንም ያሉበትን ጥያቄ ይመለከታል ከኦሮሚያ ክልል በዋናነትም ከወለጋና ምስራቅ ሸዋ አካባቢዎች ተፈናቅለው ደብረ ብርሃን መጠለያ ጣቢያ የሰፈሩት ተፈናቃዮች እየጣለ ባለው የበልግ ዝናም ምክንያት ችግራቸው መባባሱን ገልጠዋል

የተፈናቃዮቹ በቂ ምግብ አለማግኘት አልባሳት በሌለበት እየዘነበ ያለው ዝናብ ሌላ ችግር ሆኖብናል ነው ያሉት። ሰላሳ ሺህ የሚደርሱ ተፈናቃዮች ከሁለት ካምፖች እንዲሁም በአራት አነስተኛ ማረፊያዎች ላይ ማቆየቱን የሚያስረዳው የደብረ ብርሃን ከተማ አስተዳደር ተፈናቃዮቹን ለማስተናገድ ደረጃውን የጠበቀ መጠለያ ካምፕ አለመኖሩንም አመልክቷል። ተፈናቃዮቹን ለማስተናገድ ከአቅሙ በላይ እንደሆነ ደጋግሞ ቢያሳውቅም የተሰጠው ትኩረት ግን አናሳ መሆኑንም አክሎ ገልጿል።

መስፍን አድራጌ ተከታትሎታል። ወይዘሮ ምሳያሊ ወለጋ ባኮ አካባቢ ነው ተወልዶ ያደጉት። ትዳር ይዘው ልጆችና ሀብት ያፈሩትም እዚያው መሆኑን ይናገራሉ።

አንዷ ወደ አስር ዓመት ናት። አንዷ ዘጠኝ ዓመት ላይ ናት። አሁን ያት ደግሞ ገና አስር ወር ልጅ ነው። በእርሻ ነው የምኖረው። ሰው ሲገደልብን፣ ንብረታችን ሲዘረፍ በቃኛም ለነፍሳችን ብለን ወደዚህ መጣን። ብንመጣም ዝም ያው ችግር ላይ ወደ ወይዘሯ በአካባቢያቸው በተፈጠረው የጸጥታ ችግር የሚያጠቡትን የአስር ወር ሕፃን ጨምሮ ከሶስት ልጆቻቸው ከባለቤታቸው ከወላጅናትና አባታቸው ጋር ተፈናቅለው ደብረ ብርሃን ከተማ ከገቡ አስራ አምስት ቀናት እንደሆናቸው አስረድተዋል።

ላይ ነው ያለ። ነው ይኸው ሶስት ሳምንታችን ያው ምግብ ሰውዬው ነው እየሳ እየሰጠ ነው። ሰው ነው የሚረዳችሁ ምግብ ማለት ነው? አዎ መተኛ የለንም ፍራሽ የለንም ብለን ሜዳ ላይ ነው ያው ችግር ላይ ነው ያለ ነው ምዕራብ ላይ ነው። ዝም ብለን አልሀምዱሊላህ እያልን የተቀመጥነው። በተመሳሳይ ሁኔታ ከሶስት ወራት በፊት ከወለጋ ባኩ አካባቢ ተፈናቅለው ደብረ ብርሃን የመጡት የሰባ አመቱ መሐመድ ዳውድ እሳቸውም ተወልደው ያደጉት ባኩ አካባቢ እንደሆነ ይናገራሉ። ቤታችንም ተዘረፈ፣ ንብረታችንም ተዘረፈ ሲጠፋ ንመጣ ቤታችንን ለ

ማምለቅ ብለን ነው የመጫ ነው ዝም ብልመታ ችግር ላይ ወደ ከአምስት ልጆቻቸውና ከትዳር አጋራቸው ጋር ተፈናቅለው ደብረ ብርሃን የደረሱት የእድሜ ባለጸጋው አስተያየት ሰጪ ደብረ ብርሃን ከመጡ በኋላም እርዳታ አለማግኘታቸውን ተናግረዋል። የምንበላው የለንም፣ ችግር ላይ ነው ያለን፣ ያገኘነው ነገር የለንም፣ ዝም ብለን ነው የምንጉላለው። ዝናብ እየተዘነበ ነው። ምን ውስጥ ነው የተጠለላችሁት? እኛ አለ ነው እብርጅ ላይ ከንዲያው ምን እንየለበት ነው ያለ ነው። በከተማ አስተዳደሩ የተፈናቃዮች ጉዳይ ኮሚቴ አባል አንተነህ ገብረ እግዚአብሔር

ቅርቡ ለመጡት ተፈናቃዮች እርዳታ አለመከፋፈሉን አረጋግጠዋል። አምስት ሺህ ምናምን የሚሆኑ የህብረተሰብ ክፍሎች አሉ፣ አሁን ከጥር ወዲህ የመጡት ማለት ነው። እስካሁን አልተሰጣቸውም። በኦሮሚያ ክልል ምዕራብ ሸዋ ዳኖ አካባቢ ተወልደው ማደጋቸውን የሚናገሩት ጌት እየደርቤ የተባሉ ሌላው ተፈናቃይ ተወልደው ባደጉበት አካባቢ የራሳቸውን ሆቴል ከፍተው ይተዳደሩ እንደነበር ገልጸዋል። እኔ ያሁን ነጋዴ ነኝ፣ ሆቴል ነበረኝ፣ ብዙ ንብረት ነበረኝ

ምንም በማናቀው በፖለቲካ ደረግ በመንግስት ላይ አመጸኞች አይደለንም። መንግስት የሚለንን የምናደርግነን፣ አካባቢ ህብረተሰብ ተስማምተን የምንኖርነን። እኛ ምንም በማናቀው ነገር ነው። ሀብት ንብረታችን ተዘርፎ፣ ሰው ተገሎ፣ በቁም ሰው ተቃጥሏል። እንደዛ ሆኖ ነው እኛ ከዛ የወጣ ነው። በአካባቢው በተፈጠረው የጸጥታ ችግር አራት ልጆቼን ይዤ ደብረ ብርሃን ከመጣሁ ዓመት አልፎኛል የሚሉት ጌትዬ አሁን እርዳታ ጠባቂ መሆናቸውን ጠቅሰዋል። እስካሁን ከመንግስትም ወጥ የሆነ እርዳታ እየተሰጥ አይደለም ያለው በወር አስራ

አምስት ኪሎ ስንዴ ለአንድ ሰው ሲሰጥ ነበር። እሱም ጊዜውን ጠብቆ እየተሰጠ አይደለም። በዛ ላይ በቂ መጠለያ የለም፣ ፍራሽ የለም። በተለይ በቅርቡ የሚዘንበው ዝናብ ከአካባቢው ውርጫማነት ጋር ተደማምሮ ተፈናቃዩ ላይ ተጽዕኖ መፍጠሩን አስረድተዋል። በጣም ዝናብ እየወረደባቸው ሸራ ስር ሆነው ከስርም ከላይም እየወረደባቸው ያሉ ሰዎች አሉ። ሶስት ሺህ የሚሆን ሰው ውጭ ላይ እንዲህ ሜዳ ላይ ነበረ ቤት የሚባል ድርጅት ሸራዎቹ ወጥሮ

የተወሰኑትን ሰዎች ችግር ሊቀርስ ችሏል። ሌሎቹ ግን አሁንም በውጭ በሜዳ ላይ ናቸዋል። የደብረ ብርሃን ከተማ ከንቲባ ጽህፈት ቤት ኃላፊ ጸጋዬ በየነ ከተማዋ መቀበል ከምትችለው በላይ ተፈናቃዮችን እያስተናገደች መሆኑን ይገልጻሉ። ከሁለት ሺህ አስር ዓመተ ምህረት ጀምሮ በተለያዩ የኦሮሚያ ክልል በነበሩት ግጭቶች እና አለመግባባቶች ከቤት ንብረታቸው እየተፈናቀሉ የሚመጡ ዜጎች ነበሩ። በተለይ ላለፉት ሁለት ዓመታት ደግሞ ከዕለት ዕለት ቁጥራቸው በከፍተኛ

ሁኔታ እየጨመረ የመጣበት ሂደት አለ። እንደ ከተማ አስተዳደር ከሀያ አምስት እስከ ሰላሳ ሺ ዜጎች ተጠልለው ይገኛሉ። ተፈናቃዮቹን ከግለሰብ ንብረት አውጥቶ ከከተማ አስተዳደሩ በተገኘ ቦታ ላይ የመጠለያ ካምፕ ገንብቶ ለማስፈር እንቅስቃሴ ቢጀመርም ከቁጥራቸው ብዛት አንጻር ሊይዝ የሚችለው የተወሰኑትን እንደሆነ ኃላፊው ጠቅሰዋል። ከተማዋ በኢንቨስትመንት እየሰፋች ያለች ከመሆኗ ጋር ተያይዞ በቂ መጠለያና መሬት አላገኘንም። ይሄ ሀያ ሺህ ምናምን የሚሆነው ሁለት ካምፕ ላይ ነው ያለው። ይሄ ሁለት ካምፕ ደግሞ

ለግለሰቦች ለኢንዱስትሪ ሼድ የሰሩት ነው እና አሁን ጊዜው እየቆየ ከመሄዱ ጋር ተያይዞ አስለቅቁልን የሚል ጥያቄ ከእለት እለት እየገፋ መጥቷል። በዚሁ የሚቀጥሉ ከሆነና የማይመለሱ ከሆነ እነኛ ኢንዱስትሪዎች አንዱም ኢንዱስትሪ ማዳከም ነው፣ ሁለትም እየኖሩ ያሉት ሰው ልጅ ሊኖርበት ከሚችል በጣም በወረደ እና በታች በሚያሳዝን ሁኔታ ነው እየኖሩ ያሉት። አሁን እንኳን የሰሞኑ ዝናብ ብዙ ነገሮች የታዩበት ሂደት ነው። አካባቢው ቀዝቀዝ ይላል። የምግብ የአልባሳት፣ የመሳሰሉ ድጋፎች ከዚህ በፊት እንደነበሩት እየቀጠሉ አይደለም።

የከተማ አስተዳደሩ የተፈናቃዮች ጉዳይ ኮሚቴ አባል አንተነህ ገብረ እግዚአብሔር ግን ለተፈናቃዮቹ ተገቢው ትኩረት አልተሰጠም ባይ ናቸው። በክልልም በፌደራል ደረጃ እዚህ የኦሮሚያ ተፈናቃዮች ወለጋ ላይ ምን እንደተፈጠረ ይታወቃል። ደብረ ብርሃን በጣም በርካታ ተፈናቃይ እንዳለ ክልሉ ፌደራሉም ያውቃል። የሚሰጠው ትኩረት አናሳ ነው። በጣም በርካታ ህዝብ አይተዋል። በግንባር ከፍተኛ አመራሮች የክልል አመራሮች መተው ነበር። አሁን ከሁለት ወር በፊት የፌደራል አመራሮች መተው ነበር። ሚኒስቴሮች አይተዋል ችግር

የተሰጠው ትኩረት አናሳ በመሆኑ ችግሩ ከጊዜ ወደ ጊዜ ለሰዎችም፣ ለእኛም ለከተማ አስተዳደሩ በጣም ከባድ ነው። ያ ሳይበቃ ደግሞ ከአዲስ አበባ ህገወጥ በሚል ሰበብ ተለይቶ በሚደረግ የቤት ፈረሳ ሂደት በጣም በርካታ ሰው እየመጣ ነው። የዚህኛው ችግር ሳይቀረስ ህገወጥ በሚል በተወሰደው ቤቶችን የማፍረስ እንቅስቃሴ ከአዲስ አበባና ዙሪያ አካባቢ ተፈናቅለው የመጡ ከሶስት ሺህ የሚበልጡ ሰዎች ወደ ከተማዋ መግባታቸውም ከተማዋ ያለባትን ችግር አባብሶታል እንደ

አቶ አንተነህ። ውጭ እያደሩ ነው ስለተባሉት ተፈናቃዮች አስተያየታቸውን የሰጡት አቶ ጸጋይ በበኩላቸው፣ ውጭ ያደሩ ስንል ደረጃውን የጠበቀ ለመጠለያ የሚሆን ድንኳን አልሆንም የሚል ነው እንጂ አሉ። በቂ ድንኳኖች አሉ።

እና እዛ ውስጥ ገብተዋል። ከዚህ የከፋ ረሀብና አደጋ ከመፈጠሩ በፊት የምግብ፣ የአልባሳት የማብሰያ ቁሳቁስ፣ የንጽህና መጠበቂያ እቃዎች የመሳሰሉትን አቅም በፈቀደ መጠን በጋራም ሆነ በተናጥል ሊደግፉ የሚችሉ ወገኖች በሀገር ውስጥም በውጭም ካሉ በዚሁ አጋጣሚ ከተማ አስተዳደራችን ጥሪውን አስተላልፏል። ቻይና በሚባል መጠለያ ካምፕ ውስጥ መሆናቸውን የሚናገሩት ተፈናቃይ ጌትዬ በሌላ መጠለያ ካምፕ ውስጥ የጤና ችግር እየተፈጠረ መሆኑን ገልጸዋል። እኛ ካምፕ ላይ አልጀመረም

ሀይለ ሰባኪ የሚባለው ወይንሽክ የሚባለው ካምብ ላይ ተቅማጥ ጀምሯል አቶ ፀጋዬ ተንቀሳቃሽ ህክምና ቡድን ስላለ አስፈላጊው ክትትልና ህክምና እንደሚሰጥ አመልክተዋል በእርግጥ በዚህም ያህል ህዝብ በጋራ እየኖረ አይኖርም የሚል ማረጋገጫ መስጠት ባይችልም አሁን በምትለው ደረጃ ደግሞ የሰማሁት መረጃ ለጊዜ የለኝ አንድ ሼድ ውስጥ አስራ ሁለት ሺ አንድ ሌላ መጠለያ ጣቢያ ውስጥ ስምንት ሺህ ሰው ይኖራል ስንል እንዴት እንደሚኖሩ መግለጽ ይከብዳል በጣም ተጨናንቀው ተፋፍገው ከምነግር በላይ ነው የሚኖሩት ግብረ

ማህበረሰብ ድርጅቶች በጤና ላይ የሚሰሩ አሉ። አንዳንድ ድጋፎች ይመጣሉ፣ ግን አሁንም ድጋፎቹ በዘርፉ በቂ አይደሉም። ከትናንት በስቲያ የወጣው የተባበሩት መንግሥታት ሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ሪፖርት እንደሚያስረዳው በአማራ ክልል የሚደረገው የእርዳታ ተደራሽነት እየተሻሻለ ቢመጣም ከኦሮሚያ ክልል ተፈናቅለው ወደ መጠለያ ካምፖች በሚዘልቁና የነበሩበት ቀያቸው ባለማገገሙ ወደ መጠለያ ጣቢያ በሚመለሱ በርካታ ሰዎች ምክንያት ሰብአዊ ሁኔታውና እንቅስቃሴው ላይ

ላይ ተጽዕኖ አሳድሯል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ አመሰግናለሁ። መስፍን፣ በተከታዩ ርዕስ ደግሞ አድማጭ ተመልካቾቻችን ወደ ደቡብ ኢትዮጵያ እናቀናለን። በደቡብ ክልል በተከሰተው ድርቅ ሳቢያ ቁጥራቸው የበዙ ልጆች ትምህርታቸውን መቀጠል ያለመቻላቸውን ወላጆች ተናገሩ።

በድርቁ የተነሳ በኮንሶ ዞን ብቻ 13 ሺ በላይ የሚሆኑ ህጻናት ትምህርት ማቋረጣቸውን የዞኑ አደጋ ስጋት ስራ አመራር አስተባባሪ አስተባባሪና የግብርና ጽፈት ቤት ተናገረ። ከነኝህም ውስጥ 5000 ያህል ተማሪዎች በትምህርት ቤት ምግብ ፕሮግራም በመካተታቸው ወደ ትምህርት መመለሳቸውን አመልክቷል። የክልሉ ትምህርት ቢሮ ድርቁ በትምህርት ላይ ያደረሰውን ተጽዕኖ የሚታወቅ ቢሆንም በዚህ ሲያቢያ ግን ትምህርቱ በዚህ ልክ

የተቋረጠ ተማሪ መኖሩን አመልክተዋል። ይሁን እንጂ 270 ሺህ ተማሪዎች በትምህርት ቤት ምግብ እየተደገፉ መሆናቸው ተነግሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያደረሰን። በደቡብ ክልል የተከሰተው ድርቅ የምግብ እጥረት በማስከተሉ ልጆች ስለሚርባቸውና ስለሚደክማቸው ትምህርታቸው ላይ ጫና አሳድሯል ስሉ አስተያየታቸውን ለአሜሪካ ድምፅ የሰጡ የክልሉ ነዋሪዎች ተናግሯል። የደራሼ ልዩ ወረዳ ነዋሪ አቶ ተፈራ ተክለም ቁጥራቸው የበዙ ልጆች

ትምህርታቸውን መቀጠል እንዳልቻሉ ተናግሯል። ትምህርት ያው ይማራሉ ግን ያው በራብን መዶ አንዳንድ በቃል አደለም በራብን የሚቀሩ አሉ። እዛ መዶ የሚከታተሉ አሉ። ግን ያው በጣም ችግር አለ። በጣም ረሃብ አለ። በክልሉ ለዓመታት በተከታታይነት በተከሰተው ድርቅ በሚሊዮን የሚቆጠሩ ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የአሜሪካ ድምፅ አርሶና አርብቶ አደሮችን እንዲሁም የልዩ ወረዳ የዞንና የክልል ባለስልጣናትን ጠቅሶ ዘግቧል። ድርቁ ካስከትለው ኢኮኖሚያዊ ችግር ባለፈም ማህበራዊ ህይወትን

ተፈታትኗል፣ ሲሉ የኮንሶ ዞን ነዋሪ አቶ ካሳሁን ገለቦ ተናግሯል። ድርቁን ተከትሎ ለረሃብ የተጋለጠው ማህበረሰብ ልጁን ማስተማር የቻለ አይደለም ብሏል። የሚበላ ነገር ከሌለ ሰው ምን አድርጎ ሄዶ ይማር የሚል ነገርም አለ። እዛ ምክንያት ጫና አለ።

ድርቁ ያው ተማሪዎች ድርቁ የተነሳ አንዳንድ ቦታ ላይ ትምህርታቸውን በስራ የተከታተሉ አይደለም። መንግስት ያደረገ ያለው እንትን የሆነ እርዳታ ነገር በዛ ምክንያት ነው። አሁን ተማሪዎች የሆነ ምንድን ነው ብስኩት ነገር ነው መሰለኝ እንትን የሚያከፋፈሉት፣ በዛ ምክንያት ነው ተማሪ ለመሳብ ያክል የተደረገ ጥረት ማለት ነው። በዛ ምክንያት ነው አሁን ተማሪ በብዛት ትምህርታቸውን ሄደው የሚከታተሉት።

አሁን በክልሉ ያለው ድርቅ ባለፉት አርባ ዓመታት ውስጥ ያልታየ ነው ሲሉም ዕድሜያቸውን እየጠቀሱ ያስረዳሉም። ሳርና ውሃ በመድረቁ ከብቶቻቸው ስለሞቱባቸው ጨቅላ ሕፃናት የሚያጠጧቸውን ወተት እንዳጡ ከዚህ የተነሳ አካላዊ እድገታቸው ጥሩ አለመሆኑን መክሳታቸውና መቀንጨላቸውን ጭምር አስረድተዋል። አርሶ አደሮቹ ከክልሉ መንግሥት በተጨማሪም የአካባቢው ተወላጆችና ግለሰቦች መጠነኛ እርዳታ ቢያደርጉም ከተከሰተው ድርቅ አንጻር የተጎዱ ዜጎችን ለመርዳት

የሚችል በቄሰባው ድጋፍ አልተደረገም ይላሉም። ድርቁ ከተባባሰባቸው አካባቢዎች ውስጥ የኮንሶ ዞን አንዱ ሲሆን በዞኑ ከ227,000 በላይ ዜጎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ተገልጧል። ከእነዚህ ውስጥ 137,000 ዜጎች ደግሞ የሚበሉት የሌላቸው ናቸው ተብሏል። በድርቁ ምክንያትም ተማሪዎች ትምህርታቸውን ማቋረጣቸውንም የዞኑ

የግብርና መምሪያ ኃላፊ አቶ ከፍነ ተቻሮ ተናግሯል። በህጉ መንገድ በትምህርት ላይ ያለው በስራ ሶስት ሺህ ሶስት መቶ ሶስት ተማሪ የደቡብ ክልል ትምህርት ቢሮ ኃላፊ ዶክተር ዲላማ ኦተር በበኩላቸው

በክልሉ የተከሰተው ድርቅ በትምህርት ላይ አሳድሯል ያሉትን ጫና ተናግሯል። ዶክተር ድላሞ ያደረሰውን ጫና ሲናገሩ በዚህ ምክንያት ትምህርቱን ያቋረጠ ተማሪ ስለመኖሩ አልገመገምም ሲሉ ገልጧል። የተማሪዎቹ ህይወት እኮ ከቤተሰብ ነው የሚጀምረው። ቤተሰብ አካባቢ ላይ ድርቁ ካለ ያ ድርቅ በትምህርት ስርዓቱ ላይ አሉታዊ ጫና ይፈጥራል። በዚህ መልኩ ሊገለጽ የሚችሉ ቁጥሮች አሉ። አሁን በዚህ ወቅት ላይ ይህን ያህል ተማሪ በድርቅ ምክንያት አቋርጧል የሚል ነገር የለም በዛ ሌቨል

ግን ችግሩ ሲበር እንደሆነ የውሃ እጥረት እንዳለ የመኖ እጥረት እንዳለ የሰውም የወት ላይ ጉዳት እንዳለ በተወሰነ ደረጃ ለማየት የሞከርበት ሁኔታ አለ። የቢሮ ኃላፊ ዶክተር ዲላሞ ይህንን ይበሉ እንጂ በኮንሶ ዞን ብቻ ከ14 ሺህ በላይ ተማሪዎች ከትምህርት ገበታ ውጭ መሆናቸውን አቶ ከፈነ ተናግሯል።

እነዚህም ውስጥ ለአምስት ሺህ ተማሪዎች የትምህርት ቤት የሚገባ በቅርቡ ተጀምሮ ወደ ትምህርት ቤታቸው መሄድ ጀምረዋል ብሏል። ከዛ በኋላ የተወሰነ ትምህርት ቤት ስለምገባ ሲጀመር እስከ ባለፈው ወይከአጅ ሰላሳ ድረስ የነበረው ሰባት ሺህ ዘጠኝ መቶ ዘጠና አራት ተማሪ ከትምህርት ገበታ ውጭ መሆኑም አሁንም የሚያሳይ ነጥቦች አሉና የእነዚህ ዋና ከትምህርት ገበታ ውጭ መሆን የምግብ አቅርቦት በቤተሰብ ደረጃ አለመኖር ተማሪንም ጎድቷል። ተማሪም ስነ ልቦናም ዝግጁ አልነበረ ምክንያቱም ትምህርት ቤት ይደርሳል ይሄ ደሙ እንኳን

ግን የተለያየ በተማሪ አቀባበር ላይ

ክፍትት አለ የሚል ነገር ነው። ለማወቅ የፈለግኩት ዶክተር ድራሞ ግን ይህንን አይቀበሉትም። አንዳንድ ቦታ ላይ እርዳታ እንድመጣ ከመፈለግ አንጻር ተማሪ አቋርጠዋል፣ ትምህርት ቤቶች ተዘግተዋል የሚባል እኛም ጋር ይደርሳል በሶሻል ሚዲያ በማህበራዊ ሚዲያዎች ላይ እሱ በዛ ልክ አይደለም። እኛ ምንድነው ቅድም ያልኩት የስኩል ፍሪንጉ ሁሉም አካባቢ አለ በክልላችን ባለው ሁሉም የትምህርት ቤቶች ላይ ሳይሆን ችግሩ ስፋት በሆነበት ሲቪር በሆነበት ጉዳት ባለባቸው አካባቢ ድርቁ በጣም ጎልቶ በሚታይባቸው አካባቢዎች ላይ ነው። ይህንን እየሰራን ያለ ነው እና በዚህ መልኩ ተማሪ አንድም ሁለትም አላ

አቋርጠን እያልን አይደለም። ግን አሁን በሚባለው ልክ የትምህርት ስርዓቱን አቋርጠው የትምህርት ስርዓቱን አናግተው የመማር ማስተማሩ ተደናቅፈው ትምህርት ቤቶች ተዘግተው ተማሪ ከትምህርት ወጥቶ የሚባል ነገር እሱ

መረጃዎች እኔም ዝም ብሎ ኢንፎርማሊ ይደርሳል፣ በዛ ግን አይደለም። እኔ እያልኩ ያለሁት ምንድን ነው፣ ድርቁ ለምሳሌ ኮንሶል፣ ቅድም እንዳልኩ በጣም ሲሪየስ ነው። ዝናብ ካልዘንበ ነው፣ አውቶማቲክ ነው። ዘላቂ መፍትሄ ሲገኝ የትምህርት ቤት የሚገባ ማስጀመር፣ አንዳንድ አካባቢ ደግሞ ማስቀጠል ነው ሲሉም ተናግሯል። ከሁለት መቶ ሰባ ሺህ በላይ ተማሪዎች በዚህ ስርዓት ውስጥ ተጠቃሚ ናቸው ስኩል ፊዲንግ ፕሮግራም ላይ አጠቃላይ የመንግስት ስራ ኃላፊዎች፣ ዞኖች፣ ወረዳዎች በሙሉ አመራር መጥተው አንዱ ሹ የተነሳው በዚህ ጉዳይ ላይ ነው። ስለዚህ አሁን ዝናብ የመምጣቱ አዝማሚያ ስላለ ይህንን ዝናብ ተጠቅመን በአስቸኳይ ወደ ቶሎ ሊደርስ የሚችሉ

ግብርና ምርቶች ላይ መሰማራት እንዳለብን ማህበረሰቡን ሞቢላይዝ ማድረግ እንዳለብን የምርትና ምርታማነት የድጋፍ ደረጃውን ለማሳደግ የሚያስችል ስራ መስራት አለብን የሚል ክልል አቀፍ ንቅናቄ ዛሬ ተደርጓል። ይሄን ለትምህርት ስርዓቱ ትልቅ ኢምፕሊኬሽን አሉት። በደቡብ ክልል ለተከታታይ አራትና አምስት ዓመታት በተከሰተው ድርቅ ምክንያት ሶስት ሚሊዮን ዜጎች ለአስቸኳይ ጊዜ የምግብ እርዳታ መጋለጣቸውን የክልሉን ባለሥልጣናት ጠቅሰን መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ

ዮናታንን አመስግኜ ወደ ዓለም አቀፍ ርዕሶች እንሻገራለን። የውሃ ሀብት በአፍሪቃ ሰላምና ጸጥታ ጉዳይ ላይ ያለው ቁልፍ ስፍራ ይላል። በኒውዮርክ የተባበሩት መንግሥታት ድርጅት እየተካሄደ ካለው የውሃ ጉባኤ ጎን ለጎን የውሃ ሀብት በአፍሪቃ ሰላምና ጸጥታ በሚል ርዕስ

ውይይት ተካሂዷል። ስብሰባውን ያዘጋጁት ፊንላንድ፣ የአፍሪካ ህብረትና ስዊዘርላንድ እንዲሁም ሴኔጋል መሆናቸውን ጠቅሶ አሶሲትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከትለው ታቀርበዋለች። ትናንት ረቡ በተከፈተው የመንግስታቱ ድርጅት ጉባኤ ጎን በተካሄደ ውይይት ላይ ንግግር ያደረጉት የአፍሪካ ህብረት የፖለቲካ የሰላምና የጸጥታ ጉዳዮች ኮሚሽነሩ ናይጄሪያዊው ባንኮሌ አደዎዬ

የውሃ ሀብት የሀገሮች ብሔራዊ ጥቅሞች ላይ ያለውን ስትራቴጂያዊ ቦታ እንዲህ ሲሉ አብራርተዋል። በአህጉሪቱ ውሃ ዋና የኢኮኖሚ እድገት ምንጭ እንደመሆኑ የሀገሮች ብሔራዊ ጥቅም ቀዳሚውን ስፍራ ይይዛል። ውሃ ለሀገሮች ኢኮኖሚም ሆነ ለመረጋጋት አይነተኛ አካል ነው።

የውሃ እጥረት ዘርፈ ብዙ ፍላጎቶችን ለማሟላት ሲባል የውሃ ሀብቱን ወደ መቀራመት እያመራ፣ በተለይ በማህበረሰብ ደረጃ የተለያዩ ግጭቶችን የሚቀሰቀስበት ጊዜ አለ። የአህጉራዊ ህብረት ኮሚሽነር ውሃ በአፍሪካ ሰላምና ጸጥታ በሚል ርዕስ በተካሄደው ስብሰባ ላይ ባሰሙት ንግግር እንደ አውሮፓውያን አቆጣጠር በ ሺ ሁለት የአፍሪካ የውሃ ጉዳይ የሚኒስትሮች ጉባኤ የተመሰረተው

የውሃ እጥረትና ፉክክር የጸጥታ ችግር መሆኑን በመገንዘብ መሆኑን አስረድተዋል። ትናንት በኒውዮርክ የመንግስታቱ ድርጅት ጉባኤ ጎን የተካሄደው የዚህ ውይይት ዓላማ በውሃ ሀብት አጠቃቀም ረገድ የሚደረጉ ትብብሮች ሰላምና ጸጥታን ለማጎልበት ጥቅም ላይ ሊውሉ እንደሚችሉ

አጉልቶ ለማሳየት መሆኑ ተጠቁመዋል። ይህንን እውን ለማድረግ ያሉትን እድሎችና ተግዳሮቶች ለመለየትና የአፍሪካ ሀገሮች በቀሰሟቸው ተሞክሮዎች ዙሪያ ሀሳብ ለመለዋወጥም ጭምር መሆኑ ተነግረዋል። ስብሰባውን ያዘጋጁት ፊንላንድ፣ የአፍሪካ ህብረት ኮሚሽን፣ ስዊዘርላንድና ሴኔጋል ናቸው። ከተናጋሪዎቹ አንዷ የፊንላንድ የውጭ ጉዳይ ሚኒስቴር ሚኒስትር ደኤታ ጆሃና ሱሙቡሪ ነበሩ።

ውሃ ተኮር ዲፕሎማሲ በንቃት የሚራመድና ፖለቲካዊ ገጽታም ያለው ሂደት እንደመሆኑ ከውሃ ሀብት ጋር ተያያዥ የሆኑ ውጥረቶችን በመከላከልና በመፍታት ድንበር ተሻጋሪ ትብብሮችን ያግዛል። ፊንላንድ በውሃ ተኮር ሰላምና ጸጥታ ረገድ ለመተባበር ሙያዊ ድጋፍም ለመስጠት ዝግጁ ናት። በአቅም ግንባታ ጥረቶችም እንረዳለን።

የስዊዘርላንድ የተለያዩ ጉዳዮች ትብብር ክፍል ረዳት ዋና ዳይሬክተር የሆኑት ክሪስቲያን ፍሩቲገር በበኩላቸው የድንበር ተሻጋሪ ትብብርን ጠቀሜታ በተመለከተ ሲያብራሩ እንዲህ ብለዋል። የተፈጥሮ ሀብት እየተመናመነ መሄድ መከላከል ከፈለግን፣ ውሃ ተኮር ዲፕሎማሲ፣ ድንበር ተሻጋሪ የውሃ ትብብር የግድ አስፈላጊ ነው።

በእጅጉ እየጨመረ የመጣው ተፈጥሮዊ የአየር ንብረት መለዋወጥ ችግሩን እያባባሰው በመሆኑ በአህጉሪቱ ግጭቶች እንዲቀጣጠሉ እያደረገ ነው። የውሃ ፍላጎት በተለይ ለምግብ ለኤነርጂና ለቤት ውስጥ ጥቅም የሚፈለገው የውሃ መጠን በከፍተኛ ደረጃ እየጨመረ መሆኑን ሁኔታው እንዲባባስ አድርጓል። ያም ብቻ ሳይሆን ንጹህና መሰረታዊ የንጽና አገልግሎት የማያገኙ ብዙ ሰዎች አሉ።

ይህ በዚህ እንዳለ የአፍሪካ የላቲን አሜሪካና፣ የመካከለኛው ምስራቅ ሀገሮች ድንበር ተሻጋሪ የውሃ ሀብት አጠቃቀምና ጥበቃ ትብብርን የሚመለከተውን ቁልፍ የሆነውን የመንግስታቱ ድርጅት ድንጋጌ እንደሚቀላቀሉ አስታውቀዋል።

አመሰግናለሁ ቆንጂት። ክብራትና ክብራን አድማጭ ተመልካቾቻችን ለምሽቱ ያሰናዳ ነውን ወደ ማገባደዱ ተቃርበናል። የመጨረሻውን ዘገባ ነው የምናሰማችሁ። በጉጂ የተከሰተው ድርቅ አሁንም ትኩረት ይሻል ሲል የተባበሩት መንግስታት ድርጅት ገለጠ።

በተባበሩት መንግስታት ድርጅት የሰብአዊ ድጋፍ ማስተባበሪያ ቢሮ በደቡብ ኢትዮጵያ በተለይ በጉጂ ዞን የተከሰተው ድርቅ ልዩ ትኩረት እንደሚያስፈልገው ነው ያመለከተው። ቢሮ ሰሞኑን ባወጣው መግለጫ በተለይ የምግብና የመጠጧ እጥረት ዋነኛ ጉዳዮች መሆናቸውን ጠቅሶ 42 በመቶ የሚሆኑ የምዕራብ ጉጂ ነዋሪዎች አስቸኳይ ምግብ እርዳታ ወይም ድጋፍ እንደሚያስፈልጋቸውም ይፋ አድርጓል።

እየቀረበ ያለው ሰብአዊ ድጋፍ አነስተኛ መሆኑን ደግሞ የጎጂ ዞን የጎጂ ዞን ነዋሪዎች ይናገራሉ ገልሞ ዳዊት ነው ያቀናብረው የዱብሉቅ ተፈናቃዮች መጠለያ ከተቋቋመ አንድ አመት እንዳለፈው በሚነገረው በዚህ መጠለያ ቁጥራቸው በርከት ያሉ ሴቶች ይኖሩበታል ወይዘሮ ዲምቶ አብዱ በገልገለው ከስምንት ልጆቻቸው ጋር ነበር ወደዚህ መጠለያ ከአመት በፊት የመጡት

dubartiin qibaat yookiin feeti dubartiin shaabuna yookiin feeti ሴት ልጅ የፀጉር ቅባት ያስፈልጋታል ሳሙና ያስፈልጋታል። የወለደች እናት ደግሞ ወተት ያስፈልጋታል። አዛውንቶችም እንዲሁ ወተት ያስፈልጋቸዋል። እኛ ግን ምንም ወተት የለንም። ላለፉት ተከታታይ አምስት የዝናብ ወቅቶች በጣም ችግር ውስጥ ነን።

ጆ ሰት ታኮ ጉድት ትያሌ ጆን ቲሰት ከማሳድጋቸው የልጅ ልጆቼ ጋር ስምንት ልጆች አሉኝ። ከነዚህ አራቱ ብቻ ናቸው በትምህርት ገበታ ላይ ያሉት። ያው ልጆቼን የማኖርበት የራሴ ገቢ የለኝም። መንግሥት በሚሰጠን እርዳታ ነው የምንኖረው። እሱም ለሁሉም ሰው አይዳረስም። አልፎ አልፎ ለጎረቤታችን ሲደርስ ተከፋፍለን እንዘልቅበታለን። ወይዘሮ የለማቦሩም ሌላ የመጠለያው ነዋሪ ናቸው።

ረኮ ቀብ ዱበርቶቲ ማን ጀናን አድመናት ዲርሲየ አላጋሉ ዱሩመ ዱበርቶቲ ሩዋዬገት ሴቶች የበለጠ ይቸገራሉ። ለምን ካልክ፣ ሴት የቤትመቤት ናት። ባል ውጭ ውሎ ወደ ቤት ሲመለስ ከሴት የሚጠብቀው ነገር አለ። የታረደ በግ ወይም ከብት ቤት ውስጥ ካላቸው ያንን ሰርታ፣ ካልሆነም ወተት ታቀርብለታለች። ያ ብቻ አይደለም፣ ልጆቿም ከእርሷ ይጠብቃሉ።

በተጨማሪም ነፍሰ ጡር ወይም የወለደች አራስ ከሆነች እሱም ሌላ ችግር ነው። ምክንያቱም የተወለደችው አራስ ሕፃን ታለቅሳለች። በዚያ ላይ ባለቤቷ መጥቶ የምታቀርብለት ነገር ስታጣ ትጨነቃለች። አሁን የሚያጠቡ እናቶች፣ ነፍሰ ጡሮችና ሴት አዛውንቶች ምንም ወተት የላቸውም። በዚህ ምክንያት በጣም እየተጎዱ ነው። የሰባት ልጆች እናት የሆነችው ወይዘሮ ሎኮ ጎልቻ በፊት በነበሯት አስር ከብቶች ልጆቿን ታስተምር ነበር

አሁን ግን የነበሯት ሁሉ ከብቶች ስላለቁበት ኑሮዌ ተናግተዋል ስትል ትናገራለች። ኢልሜዋን በርሲኙን እንቀም አይቲ ዳይማይ ዱበርቲ ረኮ ነምቱን ዱበርቲ ብርጅርት ረኮ ነምቱን ማታን ልጆቻችንን የምናስተምርበት ነገር የለንም። ደግሞ ትልቁ ችግር የቤተሰብ ኃላፊነት የቤት እመቤቷ ላይ መሆኑ ነው። ምክንያቱም አባወራ ምግብ የማብሰል ኃላፊነት የለውም። አሁን ሻይ እንኳን የምናፈላበት የለንም

ከሰብዓዊ ድርጅቶች ለተሰጠን የእህል እርዳታ ራሱ አስቤዛተን ተቸግረናል። በእርግጥ ዘይት ሰጥተውን ነበር። ነገር ግን ዘይት ብቻውን ምን ይጠቅማል? ሌላ አስቤዛ ያስፈልገዋል። እና ሴቶች በጣም ትልቅ ጭንቀት ውስጥ ነን። ይህንን ጫና እንዲቋቋሙ ለሴቶቹ ትኩረት ያስፈልጋል ይላሉ የዱብሉቅ መጠለያ ነዋሪዎች አክሎሆኒሱን አክነሜንታኔ ቀርቃ ዳምሲ አንቃቡ

አዳ adda kanam gargaaruu danda'a cufa takka nuu iyyitan jedha keessumaa dubartooti ያለኝ መልእክት ያው ሰዎቻችን ልክ እንደ ከብቶቻችን እንዳያልቁ ለሚመለከተው ሁሉ አቤቱታችንን አድርሱልን ነው። በተለይ ሴት በተራቦት ልጆቿ በራሷም የምግብ እጦት እየተጎዳች ነው። አሁን ማደሪያ ቦታ የለንም። መኖሪያችን ይሄን ይመስላል። እናም ትልቅ ጉዳት ደርሶብናል። ከራቢሳኒቲኒ ስላቢሳንኩናክያተሄናት ስላክያነቴ

ውሃ አቅርቦትን በተመለከተ ውሃ በበቂ ሁኔታ ቢቀርብልን ምኞታችን ነው። ሌላ ደግሞ የሚያጠቡ እናቶችና ነፍሰጡር ሴቶች የሚቀርብላቸው ተጨማሪ ድጋፍ መኖር አለበት። ወጣት ዴባኖ ሳራ የዱብሉቅ ወረዳ አደጋ ስጋት ሥራ አመራር ጽህፈት ቤት ባልደረባ ከተፈናቃዮቹ አሃዝ የሴቶቹ አብላጫውን ቦታ እንደሚይዝ ይገልጻል። በወረዳችን ካሉት ተፈናቃዮች 28 ሺህ ያህሉ ሴቶች ናቸው።

እነዚህ የቤት እመቤቶች፣ እናቶች እንዲሁም ልጃገረዶች ናቸው። ሴት ልጆች ቅባትና የተለያዩ ነገሮች ያስፈልጓቸዋል። የሚያጠቡ እናቶች ደግሞ ተጨማሪ ምግብም ያስፈልጋቸዋል። እናም እነዚህ ሁሉ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ወይዘሮ ብርቱካን ብርሃኑ የዱብሉቅ ወረዳ ሴቶችና ሕጻናት ጽህፈት ቤት ኃላፊ ናቸው።

ልረ ልጭፋ በአስቸጋሪ ሁኔታ ውስጥ ያሉት ነፍሰ ጡር ሴቶችና የሚያጠቡ እናቶች ናቸው። ያለነ ሀዘም የሚያሳየው ያንን ነው። ለምሳሌ በወረዳችን ከ35ሺ በላይ የሚሆኑት ሴቶች በዚህ ድርቅ ምክንያት በጣም አስቸጋሪ ሁኔታ ውስጥ ነው የሚገኙት። ሴት በተፈጥሮ ወጪ አለባት። ለምሳሌ ሞዴስ ያስፈልጋታል። አሁን አንድ ሞዴስ 80 ብር ነው።

ያንን ቤተሰቦቿን ብትጠይቅ ከየት አምጥተው ሊገዙላት ይችላሉ? ስለዚህ ይህን ሽሽት ወደ አላስፈላጊ ጋብቻ እንዳትገባና ላልተጠበቀ እርግዝናም እንዳትጋለጥ ከተባበሩት መንግስታት የሕፃናት መርጃ ድርጅት ወይም ዩኒሴፍ ጋር በመተባበር አስፈላጊ የሆኑ የቁሳቁስ ድጋፍ ለመስጠት እየሞከርን ነው። የሚቀርበው እርዳታ መጠንና የድጋፍ ፈላጊ ሴቶች ቁጥር የሚመጣጠን አይደለም ያሉት ወይዘሮ ብርቱካን የሚመለከታቸው አካላት በዚህ ረገድ ድጋፍ እንዲያደርጉም ጠይቀዋል።

ለአሜሪካ ድምፅ ገልሞ ዳዊት ከቦረና ዞን ዱብሎቅ።

ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ

ጋቢና ማስታወሻ፣ አስቀድሞ ገልሞ ዳዊት ላደረሰን ከስፍራው ላጠናቀረው ዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለሐሙስ ምሽት ያዘጋጀነውንም በዚሁ ማብቃታችን ነው። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማረ እንዲሁም ከኮርኔልየስ ቴነር የስርጭት መሐንዲሱና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ለምሽቱ ባልነውን ነገ በምንዘጋጅበት እንመለሳለን። በእኔ በኩል ሰላም፣ ደህና አደሩ።